ኢትዮጵያን ጨምሮ የአምሳ አፍሪካ ሀገራት መሪዎች የታደሙበት የቻይና አፍሪካ የትብብር ጉባኤ ዛሬ በቤጂንግ ተከፍተዋል። ለሶስት ቀናት በሚካሄደው ጉባኤ ላይ እስከ አውሮፓውያኑ አቆጣጠር 2027 በሚኖረው የቻይናና አፍሪካ ግንኙነት የትብብር ሰነዶች ላይ ውይይት ተደርጎ ስምምነት እንደሚፈረም ይጠበቃል። ለጉባኤው ቤጂንግ ከገቡ የአፍሪካ መሪዎች አንዱ የሆኑት ጠቅላይ ሚኒስትር አብይ አህመድ ቻይና አድርጋለች ያሉትን ድጋፍ አድንቀዋል። የቻይናና አፍሪካ ያለፉት 20 ዓመታት ኢኮኖሚያዊ ግንኙነት ጤናማ እንዳልሆነ የሚገልጹት የፖለቲካዊ ኢኮኖሚ ተንታኝ አቶ ሽፈራው ሽታውን ለዚህም ምክንያቱን አብራርተዋል። ኬኔዲ አባተ ዝርዝሩን ይዘዋል። በየሶስት አመቱ በቻይና መዲና ቤጂንግ የሚካሄደው የቻይና አፍሪካ የትብብር መድረክ ዛሬ ነሐሴ 29 ቀን 2016 ዓ ም ተጀምሯል። የ50 አፍሪካ ሀገራት መሪዎችና ልዑኮቻቸው በተገኙበት በእንኳን ደህና መጣችሁ የራት ግብዣ ዛሬ በይፋ የተጀመረው የውይይት መድረኩ ለሶስት ቀናት በሚኖረው ቆይታ እስከ አውሮፓውያኑ 2027 በሚኖረው የቻይናና የአፍሪካ ግንኙነት የትብብር ሰነዶች ላይ ንግግር እንደሚደረግበት የሮይተርስ ዘገባ ያመለክታል። የቻይናና አፍሪካን ኢኮኖሚያዊ ግንኙነትና የዘጠነኛውን ጉባኤ በሚመለከት ለአሜሪካ ድምፅ አስተያየታቸውን የሰጡት የፖለቲካዊ ኢኮኖሚ ተንታኝ አቶ ሸዋፈራው ሽታውን ባለፉት ሁለት አስርት ዓመታት ቻይና በአፍሪካ የተከተለችው ዲፕሎማሲ ውጤት አስመዝግቦ የአፍሪካ ትልቋ የንግድ አጋር ለመሆን መብቃቷን ይገልጻሉ። በዝቅተኛ ክፍያ የሚሰራ የሰው ኃይልና ጥሬ ዕቃ ያላት አህጉር በመሆኗ በአፍሪካ ባለው ውድድር ላይ የበላይነትን በመያዝ ቻይና በአህጉሪቱ ባላት ተሳትፎ ያስገኘችው ኢኮኖሚያዊ ጠቀሜታዎች ቢኖሩም ግንኙነታቸው ጤናማ እንዳልሆነ ነው አቶ ሸዋፈራው የሚናገሩት። ለዚህም አንዱ ማሳያ በተመናመነ ዲሞክራሲ በሚታሙት የአፍሪካ መሪዎች ዘንድ ተወዳጅ የሆነውን ቅድመ ሁኔታን ያልተከተለ የኢኮኖሚና ኢንቨስትመንት ፖሊሲዋን መሰረት በማድረግ ቻይና በሁለትዮሽ የኢኮኖሚ ግንኙነቱ ይበልጥ ተጠቃሚ የምትሆንበትን እድል መፍጠሯ እንደሆነ ያስረዳሉ። ቻይና የዲሞክራሲ የቅድሚያ መስፈርትን ስለማትከተል አምባገነን ይሁን ዲሞክራት ጉዳዩ አይደለም ዳርቻ እሷ መነገድ ነው ስራዋ የአውሮፓና አሜሪካዎች ደግሞ የዲሞክራሲ መስፈርት ያስቀምጣሉ አሁን ይሄ ነገር ክፍተት ፈጠረ የአሜሪካና አውሮፓ ኢንተርቬንሽን በኢንቨስትመንት በኩል በአፍሪካ ውስጥ በጣም ጉለት አለው የሰፋው የቻይና ኢንቨስትመንት ነው እሱ ደግሞ ዲሞክራቲዜሽንን አቅጥኖ ቢዝነሱን ከፍ ለማድረግ ተሞክሯል ግን የህዝብና የእምላተ ህዝቡ ሴንግ ና ሪሶርስ ተቀናብሮ በአፍሪካ ወይም በኢትዮጵያ ኢኮኖሚ ውስጥ እንዲገባ የተደረገ አልመሰለኝም። ለምሳሌ አንድ ፕሮጀክት ላይ የኢትዮጵያ መንግስት ፕሮፖዝ ሲያደርግ ለቻይና መንግስት ገንዘብ ሊያበድር ይችላል። ገንዘብ አበድሮ ሉክ ኮንትራክተሩ ከቻይና ነው የሚሆነው፣ የሰው ኃይሉም ከቻይና ነው የሚሆነው። የውጭ ኢንቨስት ፎሬን ከረንሲ ራሱ ከዛ ፕሮጀክት የሚገኘው ትርፉ ቀጥታ ወደ ቻይና ባንክ ከሀገር ነው የሚወጣው። በአብዛኛው ነው ምልህ ለይስሙላ ላይ የተወሰነ በሀገር ውስጥ የሚቀር ነገር ያለ እንዲመስል የሚደረግ ነገር አለ እና የቻይና ኢንቨስትመንት ኢንተርቬንሽን ግድ የለሽ የሆነ እና የተራ ነጋዴ ደስታ ቦት ነው የሚታይ። የቻይና ፖሊሲ ዲሞክራሲና ነጻነትን ችላ ማለቱ በአፍሪካ ኢኮኖሚ ላይ አሉታዊ ተጽዕኖ ከማሳደሩም ባለፈ የባህል ወረራና የስራ ቅሚያም የሚስተዋል መሆኑ ሌላው ፈተና እንደሆነም ነው የፖለቲካዊ ኢኮኖሚ ተንታኙ አቶ ሸዋፈራው ሽታውን የተናገሩት። በእኔ እምነት ሀገር በቁሳዊና በመንፈሳዊ ልማት ነው የምትቆሙ። መንፈሳዊ ልማት ማለት ሰዎች ሀሳባቸውን በነጻ የመግለጽ ወደሚፈልጉት ቦታ እንደፈለጋቸው ለመንቀሳቀስ ሀሳቡን እንዲሆንለት የሚፈልገውን ነገር እንዲናገር የሚፈቀድለት ህዝብ ሆነ ያለበት እና እንዲህ ያሉ መንፈሳዊ ልማቶች እንዲቀጡ ሆኗል። የቻይና ኢንቨስትመንት በአፍሪካ ውስጥ በተለይ በኢትዮጵያም ጭምር ማለት ነው እና ቁሳዊ ልማቱ ቢያድግም መንፈሳዊ ልማቱ ከጎደለ ሆድ ቢሞላም ነጻነትና ኅሊና ከጎደለ ሚዛን ያጣል እና ለአፍሪካ መሪዎች የሚበጅ አይሆንም። ለዚህም ነው ለምሳሌ ቻይና በኢህአዴግ ጊዜ ከፍተኛ የሆነ ኢንቨስትመንት ብታደርግ ነበር ግን የቻይና ኢንቨስትመንት ኢህአደግን ከመውደቅ አላደ ነው። ለምን መንፈሳዊ ልማቱ ላይ መንግስት ስለማያተኩር እና ገንዘብ በባኘቱ ቁሳዊቱን ካሟላ ሁለት ይበቋል ብሎ ስለሚያስ። ሌላው ደግሞ የካልቸር ኢንቬዥንም አለ። አሁን እስከ ሁለት መቶ ሺህ የቻይና ዜጎች ያሉበት የአፍሪካ ሀገር አለ እና ምንድን ነው የቻይናን ራሷቸው ከትልቅ ኢንቨስትመንት ይልቅ ኢቭን በመካከለኛና አነስተኛ ኢንቨስትመንት ስራ ውስጥ ሁሉ ከመሳተፍ እና የአፍሪካ ወጣቶችን የስራ እድር እስከመዝጋት የደረሰ ነገር አለ። በዘጠነኛው የቻይና አፍሪካ የትብብር ጉባኤ ላይ ለመታደም ዛሬ ጠዋት ቤጂንግ መግባታቸውን በማህበራዊ የትስስር ገጾቻቸው የገለጹት ጠቅላይ ሚኒስትር አብይ አህመድ ከፕሬዝደንት ሺ ጂንፒንግ ጋር ውይይት ማድረጋቸውን ገልጸዋል። ኢትዮጵያ የቻይናን ያልተቋረጠ ዘርፈ ብዙ ድጋፍ በእጅጉ ታደንቃለችም ብለዋል። ጠቅላይ ሚኒስትሩ በኢትዮጵያ የእድገት ጎዳና የቻይና ኢንቨስትመንቶች ቁልፍ ሚና ተጫውተዋል ሲሉም ነው የገለጹት። ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ለኢኮኖሚ እድገት ጠቃሚ የሆኑ መሰረተ ልማቶች በቻይና ብድርና ኢንቨስትመንት የተሰሩ ቢሆንም በሌላ በኩል አዋጭ ባልሆኑና ለፖለቲካ ፍጆታ በሚውሉ ፕሮጀክቶች ላይ ኢንቨስት ማድረግና ለእነዚህ ፕሮጀክቶች ከቻይና ብድር መውሰድም አፍሪካ የተካነችበት እንደሆነ የፖለቲካዊ ኢኮኖሚ ተንታኙ አቶ ሸዋፈራው ሽታውን ያስረዳሉ። በመሆኑም የቻይና አፍሪካ ግንኙነት በአዲስ መልክ መቃኘት እንዳለበት ይመክራሉ። የአፍሪካ እኮ አሁንም በልቶ ማደር ጥያቄ የሆነበት አህጉር ነው። አፍሪካ መሪዎች በአሁኑ ሰዓት የራሳቸው ህዝባቸው የሚመግቡበትን ፕሮጀክት ላይ ማተኩር የለባቸውም ወይ? መግበው ሲያብቁ ኤክስፖርት ማድረግ ይችላል። ለምሳሌ እንደ ኢትዮጵያ ሀገር ኢንቢሊየንስ አሁን መናፈሻ እና ኮሪዶር ላይ ኢምፖርታንት ናቸው። ባይዘው ያስፈልጋሉ፣ ግን እርጀንት አይደሉም። እዚህ ጋር በልቶ ማደር ኩዌስችን ነው እና የአፍሪካ መሪዎችም ኃላፊነት የተሰማው ኢንቨስትመንት ማካሄድ አለባቸው። አዋጭነቱን እያዩ መሆን አለበት። ፕላስ ደግሞ ሁልጊዜ ነፃነትና ዲሞክራሲ መስጠት በሚያስችል መሆን አለበት። ልማትር የሚያመጣው የህዝብ ነጻ ተሳትፎ ነው። ግን ቻይናም ራሷ ዝም ብላ ከዚህ በኋላ የምታበድር አይመስለኝም። የቻይናው የአሁኑ መሪ ተናግረዋል። ሬስፖንስብል ኢንቨስትመንት ኃላፊነት የሚሰማው ኢንቨስትመንት ነው የምንፈልገው ሚኒንግ የምናወጣው ገንዘብ ጥቅም ማስገኘት አለበት ለእናንተም ለእኛም ብለው ምክር ሰጥተዋል። ምክንያቱም ፕሮጀክቱ የሚፈለገውን ጥቅም ሳያስገኝ ሲቀር የብድሩ ጫናም በተበዳሪው ምስኪን አፍሪካ ሀገራት ላይ ጫና ሲያሳድር በኋላ ደግሞ ብድር ቀንሱልን ሰረዙልን የሚል ልመና ደግሞ አፍሪካውያን ደጅ ይጠናሉ ቻይና። እና ይሄ ደግሞ በሀገሪቷ ላይ ዲፔንደንስ ይሄ በጣም ያለፈ ጥገኝነት ያሳያል። እስከ አርብ ድረስ በቻይና በሚካሄደው ጉባኤ ላይ እንደ አውሮፓውያኑ ከ2024 እስከ 2027 በሚኖረው የቻይና አፍሪካ ትብብር የድርጊት መርሃ ግብር ላይ ባተኮሩ ሁለት ሰነዶች ላይ ውይይቶች ተደርገው ስምምነት ላይ ይደረሳል ተብሎ እንደሚጠበቅ የቻይና ባለሥልጣናት ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ